የአሜሪካ ድምፅ ራዲዮ ጣቢያ ነው። አ አካላትን በስፋት ከዓለም አቀፍ ከሀገር አቀፍ ድረስ አሳትፏል። በተለይም ደግሞ ለሕገ መንግስት ትርጉም ት ይሰጣሉ ተብሎ የታሰቡት በሙሉ የሰጠበት በዚያ መንገድ ይሄ በሀገራችን ለመጀመሪያ ጊዜ ስድስተኛው አገር አቀፍ ምርጫ እስከሚካሄድ ድረስ ስልጣን ላይ ያለው አስተዳደር አገሪቱን በማስተዳደር ኃላፊነቱ እንዲቀጥል የፌዴሬሽን ምክር ቤት በቅርቡ ያሳለፈውን ውሳኔ ተከትሎ ተቃውሟቸውን ያሰሙ አንዳንድ ተፎካካሪ ድርጅቶች ለሰነዘሩት ትችት ከሰጡት ምላሽ የተወሰደ ነው። ዝርዝሩን የዕለቱ አቢርስ ይመለከተዋል። ካሁን ቀደም የድሬዳዋ ዩኒቨርሲቲን ከጅቡቲ ለሚመለሱ ዜጎች በለይተው ማቆያነት በመጠቀሙ በትምህርት ተቋሙ ላይ ጉዳት መድረሱንና አንዳንድ ከስደት ተመላሾችም ጠፍተው ወደ ህብረተሰቡ ለመቀላቀል ያደርጉ የነበረው ጥረት የብረታ የጤና ስጋት ፈጥሮበት እንደነበር የድሬዳዋ አስተዳደር ጤና ቢሮ አስታወቀ። ከህገ መንግስት እውቅና ውጪ ከሩብ ክፍለ ዘመን በላይ አንድ ክልል ሆኖ እንዲቆይ የተደረገውን የደቡብ ክልል በአራት አዳዲስ ክልሎችና በአንድ ልዩ ዞን ለማደራጀት የሚያስችል ስምምነት መደረሱ ተገለጠ። በዚህም ላይ ዘገባ አለን። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሰኔ አምስት 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪው ንጉሥ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የእለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና ከቆንጅታየ ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። የትግራይ ክልል ምክር ቤት በክልሉ ምርጫ እንዲካሄድ ወስኗል። ምክር ቤቱ ምርጫው እንዲካሄድ ውሳኔ ያስተላለፈው ዛሬ በመቀሌ ከተማ ባካሄደው አምስተኛ ዘመን ሰባተኛ አስቸኳይ ጉባኤ መሆኑን ጠቅሶ ሙልጌታ ጽባህ የሚከተለውን ዘገባ አድርሶናል። ምክር ቤቱ ምርጫ የክልሉ መንግስት ዘመነ ስልጣን ከመገባደዱ በፊት እንዲካሄድ በሙሉ ድምፅ መወሰኑ ተገልጿል። የምርጫ ዕለት እስካሁን ይፋ ያልተደረገ ሲሆን ምርጫው የኢትዮጵያ ምርጫ ቦርድ እንዲያስፈጽመው ደብዳቤ እንደሚላክለትም ምንጮች ገልጸዋል። የክልሉ ምክር ቤት ኮሮና ለመከላከል ያወጣው አስቸኳይ ጊዜ አዋጅም በሁለት ወር ከሁለት ሳምንት እንዲራዘም መወሰኑ ተነግሯል። በክልሉ ምርጫ እንደሚካሄድ ገዢው ፓርቲ ህወሀት ሲገልጽ የነበረ ሲሆን ሌሎች በክልሉ የሚገኙ ሶስት ፓርቲዎችም ምርጫው መካሄድ አለበት በማለት አቋማቸው አንጸባርቋል። ሌሎች የክልሉ ፓርቲዎች ደግሞ የህዝብ ጤንነት ቅድሚያ ሊሰጠው ይገባል በማለት ለምርጫው ተቃውሞ አሰምተዋል። በኢትዮጵያ ጠቅላላ ምርጫ ለማካሄድ የኮሮና ወረርሽኝ ስጋት ነው በማለት የፌዴሬሽኑ ምክር ቤት ሰሞኑን ምርጫ እንዲራዘምና የፌዴራሉና የክልሎች ምክር ቤቶች እንዲሁም ስራ አስፈጻሚዎች ባሉበት እንዲቀጥሉ ወስኗል። ምርጫው የኮሮና ቫይረስ ስጋት እንደማይሆን ከተገለጸ በኋላ ደግሞ የሀገሪቱ ፓርላማ ከወሰነ ከዘጠኝ እስከ አንድ አመት ባለው ጊዜ እንደሚካሄድ መወሰኑ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ዛሬ በ245 ጨምረዋል በአጠቃላይ በቫይረሱ መጠቃታቸው በምርመራ የተረጋገጠው ሰዎች ቁጥር 2915 መድረሱን የኢትዮጵያ የጤና ሚኒስቴር ዕለታዊ የኮቪድ-19 ይዞታ መረጃ አመልክቷል። ባለፈው የ24 ሰዓት ጊዜ አምስት ሺ ሰባት መቶ ዘጠኝ ሰዎች ተመርምረው የተገኙት 172 ወንዶች፣ 73 ሴቶች፣ 241 ኢትዮጵያውያን አራቱ የውጭ ሀገር ዜጎች መሆናቸው ተገልጸዋል። 190ው በአዲስ አበባ፣ 16 በሶማሌ ክልል፣ 15 በትግራይ፣ 17 ከኦሮሚያ፣ አራት ከደቡብና 3 ከአማራ ክልል መሆናቸውንም መረጃው ዘርዝረዋል። ባለፈው የ24 ሰዓት ጊዜ ውስጥ ከኮቪድ-19 በተያያዘ የሰባት ኢትዮጵያውያን ሕይወት ማለፉንም የሚኒስቴሩ መረጃ ጨምሮ አስታውቋል። ከ21 እስከ 85 ዓመት የዕድሜ ክልል ውስጥ ያሉ አራት ሴቶችና ሦስት ወንዶች መሆናቸውን አክሎ ገልጿል። ስድስቱ ለቫይረሱ የተጋለጡ መሆናቸው የታወቀው በአስክሬን ምርመራ መሆኑንና አንደኛው ግን ለይቶ ማቆያ ውስጥ የነበሩ መሆናቸውን አክሎ አስታውቋል። በኮቪድ-19 ሳቢያ ሕይወታቸው ያለፈው ሰዎች ቁጥር 47 መድረሱን የሚኒስቴሩ መረጃ አስታውቋል። 38 ሰዎች በጽኑ ህሙማን ክፍል ሕክምና ላይ እንደሚገኙም ገልጿል። አያይዞም ትናንት አስራ ስድስት ሰዎች በአዲስ አበባ፣ አንድ ሰው በደቡብ ክልል ከበሽታው ማገገማቸውን በአጠቃላይ እስካሁን ያገገሙት 451 መድረሳቸውን አውስቷል። በዓለም አቀፉ ኮቪድ-19 ወረርሽኝ መዛመት ባመጣው የምጣኔ ሀብት ድቀት የተነሳ በሚሊዮኖች የተቆጠሩ ልጆች ለግዴታ ስራ ሊጋለጡ እንደሚችሉ ዓለም አቀፍ የሰራተኞች ድርጅትና የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በጋራ ባወጡት ሪፖርት አሳስበዋል። ሁለቱ ድርጅቶች የልጆችን በስራ መሰማራት መቃወሚያ አለም አቀፍ ቀንን ምክንያት በማድረግ ኮቪድ-19 እና የልጆች የጉልበት ስራ የወቅቱ ቀውስ በሚል ርዕስ ሪፖርታቸውን አውጥተዋል። ሊሳሽ ላይን ከጂኔቫ ያጠናቀረችውን ዘገባ አዳነች ፍሳሀዬ ታቀርባለች። ዘገባውን ያወጡት አገልግሎቶች አለም አቀፍ ወረርሽኝ በስራ ዓለም ለመሰማራት የሚገደሉት ልጆች ብዛት እንዲቀንስ ለአስርተ ዓመታት ያህል የተደረገው ጥረት ያሳየውን መሻሻል ሊቀለብስ ይችላል ይላሉ። ካለፉት 2 ዓመታት ወዲህ የልጆች ሠራተኞች ቁጥር በ94 ሚሊዮን እንደቀነሰ ዓለም አቀፍ የሰራተኞች ድርጅት ገልጿል። በአሁኑ ወቅት በዓለም ዙሪያ በሥራ የተሰማሩት ልጆች ብዛት 152 ሚሊዮን ሲሆን ከእነሱም ወደ ግማሽ የሚጠጉት ለልጆች አደገኛ በሚባሉ የስራ አይነቶች ነው የሚሰሩት እነዚህ የስራ አይነቶች ለልጆች አካላዊና ስነ አእምሯዊ እድገት አደገኛ የሚባሉ መሆናቸው ተገልጿል በእርሻ በማዕድን በህንፃና በፋብሪካ እንዲሁም በቤተ ሰራተኛነት መሰማራትን ያካተቱ ናቸው የኮቪድ-19 መዛመት የዓለምን ኢኮኖሚ በሚያተራምስበት በአሁኑ ወቅት ቤተሰቦች የገቢ ምንጭ በሚያጡበት ሁኔታ በሚሊዮኖች የሚቆጠሩ ልጆች በአስከፊ ስራ አይነቶች ለመስራት ሊገደሉ ይችላሉ፣ በማለት ዘገባው አስጠንቅቋል። የዓለም የሰራተኞች ድርጅት ነባር የጥናት ተመራማሪና የዘገባው ስራ ዋና መሪ ሎሬንዞ ጓርቸሎ በዓለም አቀፉ ወረርሽኝ ምክንያት ትምህርት ቤቶች በተዘጉበት በአሁኑ ወቅት የልጆች በስራ ገበታ መሰማራት እየጨመረ መሆኑን የሚያሳዩ ማስረጃዎች አሉ ይላሉ። በርካታ ትምህርት ቤት የማይሄዱ ልጆች ለብዝበዛና በአደገኛ ስራ ለመሰማራት ሊገደዱ ይችላሉ ብለዋል ወርቸሎ። ቤተሰቦች ልጆቻቸው በመንገዶች ላይ ምግብና አበቦች እንዲሸጡ እየላኳቸው ነው። በአደገኛ ሁኔታ ለመስራት በበለጠ የተጋለጡ ናቸው። ኦፊሳላዊ ባልሆነ የስራ ዘርፍ የመሰማራቱ ሁኔታ እየጨመረ በመሆኑ ልጆች ይበልጥ ለአደገኛ ሥራ ይጋለጣሉ። ልጆች በብዛት በስራ የሚሰማሩት አፍሪካ ውስጥ መሆኑን ጓርቼሎ ገልጸዋል። ለመስራት ከሚገደዱት 72 ሚሊዮን ልጆች 31.5 ሚሊዮን አደገኛ በሚባሉ የስራ መስኮች የተሰማሩ መሆናቸውን ሎሬንዞ ጓርቼሎ አስገንዝበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ህንድ ባለፈው የ24 ሰዓት ጊዜ ውስጥ ወደ 11 ሺህ የሚጠጉ አዲስ የኮሮና ቫይረስ ተጠቂዎች ማግኘቷን ይፋ አድርጋለች። በዚህም ህንድ በቫይረሱ ተያያዦች ብዛት ከዩናይትድ ስቴትስ፣ ከብራዚልና ከሩሲያ ቀጥላ አራተኛ ሆናለች። ጆንስ ሆፕኪንስ ዩኒቨርሲቲ ባወጣው መረጃ መሰረት በዓለም በጠቅላላ እስካሁን በኮሮና ቫይረስ ከተያዙት 7.5 ሚሊዮን ሰዎች ውስጥ 297535ቱን ህንድ ይዛለች። ዩናይትድ ስቴትስ ከ2 ሚሊዮን በላይ፣ ብራዚል ከ800 ሺ በላይ፣ ሩሲያ ከ510 ሺ በላይ የቫይረሱ ተጠቂዎች እንዳሉ ነው መረጃው የሚጠቁመው። ይህ በዚህ እንዳለ የዩናይትድ ስቴትሱ የባዮ ቴክኖሎጂ ኩባንያ ሞዴርና እየሰራበት ባለው የኮሮና ቫይረስ መከላከያ ክትባት ላይ በሚቀጥለው ወር የመጀመሪያውን ብዛት ያላቸው ሰዎች የሚያሳትፍ ሙከራ እንደሚያከናውን አስታውቋል። ሞደርና ከዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት ኤንአይች ጋር ሆኖ የኮቪድ-19 ክትባት ፍለጋ ላይ መሰማራቱ ይታወቃል። የመጀመሪያው ሙከራ 30 ሺህ በጎ ፈቃደኞችን የሚያሳትፍ እንደሆነ ነው የተነገረው። ሳይኖቪክ የተባለው የቻይና ባዮቴክ ኩባንያም በሚቀጥለው ወር ብራዚል ውስጥ በዘጠኝ ሺህ ሰዎች ላይ የክትባት ሙከራ እንደሚያደርግ ተናግሯል። የፕሬዝደንት ዶናልድ ትራምፕ አስተዳደር በሚቀጥለው አመት መጀመሪያ ጥር ወር ላይ ሶስት መቶ ሚሊዮን ክትባቶችን ለማድረስ ከግል የላቦራቶሪ ኩባንያዎች ጋር እየሰራ መሆኑ ይታወቃል። ኤክስፐርቶች ግን ለኮቪድ-19 ክትባት እንደሚሰራ ምንም ማረጋገጫ ወይም ዋስትና መስጠት አይቻልም፣ ቢሰራም ለጥቂት ወራት ቢያገለግል ነው በማለት ሲያስጠነቅቁ ቆይተዋል። ኮቪድ-19 አለም አቀፍ ወረርሽኝ ምክንያት በብዙ ሚሊዮኖች የሚቆጠር ህዝብ እጅግ ለከፋ ድህነት እንደሚጋለጥ አንድ ከፍተኛ ጥናት ተንብየዋል። የተባበሩት መንግስታት ዩኒቨርስቲ ባካሄደው ጥናት በኮቪድ-19 ሳቢያ በሚከተለው የምጣኔ ሀብት ቀውስ 395 ሚሊዮን ህዝብ በቀን በ1 ዶላር ከ90 ሳንቲም ብቻ ገቢ እንዲያድር ይዳረጋል ሲል አስጠንቅቋል። በዚህ ሳምንት የዓለም ባንክ ያካሄደው ሌላ ጥናት ደግሞ በዚህ ደረጃ ለከፋ ድህነት የሚጋለጡት ከ70 እስከ 100 ሚሊዮን የሚገመቱ ሰዎች እንደሚሆኑ ማመልከቱ ይታወሳል። የጠነከረ ኢኮኖሚ ያላቸው እንደ ዩናይትድ ስቴትስ ያሉ ሀገሮች በአለም አቀፉ ወረርሽኝ ክፉኛ ለተመቱ ታዳጊ ሀገሮች የእዳ ስረዛ በማድረግ እንዲታደጉ ኤክስፐርቶች ሲማጸኑ ቆይተዋል። በሌላ የኮቪድ-19 ዜና የዓለም የጤና ድርጅት ፍጹም አይደለም ነገር ግን አለም ይፈልገዋል ሲሉ የዩናይትድ ስቴትሱ የተላላፊ በሽታዎች ግንባር ቀደሙ ኤክስፐርት ዶክተር አንቶኒ ፋውቺ ተናገሩ። ፋውቺ ትናንት ለካናዳ ብሮድካስቲንግ ኮርፖሬሽን በሰጡት ቃል ደብሊዩ ኤችኦ እርግጥ ነው አንዳንድ ስህተቶች ሰርቷል፣ ነገር ግን ብዙ ጥሩ ስራዎችም አከናውኗል። በሚሰራቸው ጥሩ ስራዎች መጠቀማችን እየቀጠልን ድርጅቱን መሻሻል ያለበትን ማሻሻሉን እንደሚቀጥል ተስፋ አድርጋለሁ ብለዋል። ከደብሊዩ ኤችኦ ጋር በጥሩ ግንኙነት ሰርቻለው አለም ደብሊዩ ኤችኦን ፈልገዋለች ሲሉም ፋውቺ አስገንዝበዋል። ፕሬዚደንት ዶናልድ ትራምፕ ከኮሮና ቫይረስ ወረርሽኝ በተያያዘ ድርጅቱን ቻይና ትጫነዋለች፣ አለምን ስታሳስትም ዝም ብሎ ተመልክቷታል ብለው ከሚወነጅሉት ከዓለሙ የጤና ድርጅት ጋር ዩናይትድ ስቴትስ እንደምትለያይ ባለፈው ወር ማስታወቃቸው የሚታወስ ነው። ላለፉት ሳምንታት በተቃውሞ እንቅስቃሴ የሰነበተችው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደራቸው ለውህዳን ማህበረሰቦች የኢኮኖሚ እድገት ጠንክሮ እንደሚሰራ በጤና ጥበቃ ረገድ ያሉትን ልዩነቶችም እንደሚጋፈጥ ቃል ገቡ። ፕሬዝደንቱ ይህንን ቃል የገቡት ዩናይትድ ስቴትስ ለሳምንታት በተቃውሞ ከሰነበተች በኋላ ነው። ዋይት ሀውስ ዝርዝሩ ውስጥ ሳይገባ ይህ ደህንነትን፣ እድሎችንና ክብርን ለመገንባት የተዘጋጀ ባለ አራት ነጥብ እቅድ አካል ነው ብሏል። ፕሬዚደንት ትራምፕ ትናንት ቴክሳስ ዳላስ ከተማ ውስጥ በሚገኝ ቤተ ክርስቲያን የዘር ጉዳይና የፖሊስ አሰራርን በተመለከተ በተካሄደ ስብሰባ ላይ ባሰሙት ንግግር የዚህ እቅድ አንዱ አካል ፖሊሶች የኃይል አጠቃቀምን በተመለከተ ከፍተኛ የሆነውን የሙያውን መስፈርት እንዲያሟሉ የሚፈርሙት አስፈጻሚ ትዕዛዝ እንደሚሆን ተናግረዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ ሰኔ አምስት 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን ታዲያ እንደ ወትሮው ሁሉ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ ኤፍም 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብ ስድስተኛው ሀገር አቀፍ ምርጫ እስከሚካሄድ ድረስ ስልጣን ላይ ያለው አስተዳደር አገሪቱን በማስተዳደር ኃላፊነቱ እንዲቀጥል የፌዴሬሽን ምክር ቤት በቅርቡ ያሳለፈውን ውሳኔ ተከትሎ ተቃውሟቸውን ያሰሙ አንዳንድ ተፎካካሪ ድርጅቶች እንዳሉት በውሳኔው የአስፈጻሚው አካል ተጽዕኖ ያለመኖሩን ውሳኔውም በመላው አገሪቱ ተግባራዊ የሚደረግ መሆኑን ምክር ቤቱ ገለጠ። ለዝርዝሩ መለስካቸው አምሃ። የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግሬስ በጋራ እንዲሁም የኦጋዴን ነጻነት ግንባር በተናጠል ይፋ ባደረጓቸው መግለጫዎቻቸው ያቀረቧቸው መሰረት የላቸውም ሲሉ በፌዴሬሽን ምክር ቤት የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ጸሐፊ አቶ ወርቁ አዳሙ ለቪኦኤ ተናገሩ። አቶ ወርቁ ለቀረበላቸው ጥያቄ እንዳባሩት የፌዴሬሽን ምክር ቤት አባላት ታማኝነታቸው ለህገ መንግስቱ፣ ለመረታቸው ህዝብና ለህሊናቸው ብቻ ነው ብለዋል። አክለውም ምክር ቤቱ በአንዳንድ አካሎች ስር ስለሆነ ነፃ ሆኖ የሚወስነው ውሳኔ የለም የሚሉ ወገኖችን በተለይ የወቅቱን ሁኔታ አላስተዋሉም ይላሉ። ስድስተኛውን አገር አቀፍ ምርጫ በተያዘለት ጊዜ ለማካሄድ አለመቻሉን ተከትሎ በተነሳው ህገ መንግስታዊ ጥያቄም ምክር ቤቱ ከሰጠው ውሳኔ ጀርባ ምንም አይነት ተጽዕኖ አልነበረም ይላሉ አቶ ወርቁ አዳሙ ከየትኛውም አስፈጻሚ አካል በስልክም ሆነ በአካልም ይህንን አድርጉ የሚል አንድም አይነት ሰነዱ በቀጥታ ከህገ መንግስት ጉዳዮች አጣሪ ጉባኤ መጣ። ከመጣ በኋላም የተከበሩ የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ በቀጥታ ለቋሚ ኮሚቴያችን መሩት። ቋሚ ኮሚቴውም ሁለት ቀን ሰኔ አንድ እና ሰኔ ሁለት ቀን የአጣሪ ጉባኤ ጉባኤ አባላትን እና ሙያተኞችንም ጋብዞ በአነሷቸው ጥያቄዎች ላይ አጣሪ ጉባኤ አባላትን ዓለም አቀፍ ተሞክሮንም የሀገራችን ተሞክሮንም በስፋት ለቋሚ ኮሚቴ ያብራሩ እና ቋሚ ኮሚቴውም ደግሞ የውሳኔ ሀሳቡን በጥልቀት ተወያይቶ ብዥታዎችን አጥርቶ የራሱን አቋም ይዞ ወደ ምክር ቤቱ የውሳኔ ሀሳብ ያዘጋጀበት ስለነበር ሂደቱም አሳታፊነት የነበረው ዲሞክራሲያዊ ይዘት ያለው እና ውሳኔውም ራሱ ፍትሐዊ በሆነ መንገድ ሁሉም በሚመስለው የራሱን ከተለያየ ቦታ የተቃወሙ አሉ። በተቃውሙም ህዋት ብቻ አይደለም ሌላም ድምጽ ታቅቦም አሉ። ስለዚህ አጠቃላይ በሚመስላቸው መንገድ በአብላጫ ድምጽ የተወሰነበትና የማንም አይነት ተጽዕኖ የሌለበት ሁኔታ ነጻ ሁነን የወሰንበት ነው ብዬ ነው ማምን። እኔ በተለይ በሂደቱም ባለቤቱ እንደውንም የተከታተልኩበት ሁኔታ ስለነበረ ይህን ማረጋገጥ እፈልጋለሁኝ። ተፎካካሪ ፓርቲዎቹ በመግለጫቸው አጠንክረው የገለጹት እና የኮነኑት ሌላው ጉዳይ የውሳኔው አሰጣጥ የገዢውን ፓርቲ ፍላጎት ብቻ ያገለገለ እና ሌላውን ባለድርሻ ያገለለ በመሆኑ የተናጠለ እርምጃ እንደሆነ ነው። አቶ ወርቁ በዚህ አባባል አይስማሙም። እንሳቸው ከሆነ ባለው ሕግ መሰረት የህገ መንግስት ትርጉም ስራ ወይንም ህገ መንግስቱን የመተርጎም መብት ያለው የፌዴሬሽን ምክር ቤት ብቻ ነው። ይሁን እና በአሁኑ ውሳኔ የነበረው ተሳትፎ ከዚህ በፊት ያልታየ እንደነበረ ያስታውሳሉ። የእኛ ክንፍ የሆነው ህገ መንግስታዊ ተቋም ተፋ ያለ ባለልሽ አካላትን በስፋት አሳትፏል። ከአለም አቀፍ ከሀገር አቀፍ ድረስ አሳትፏል ማለት ነው። በተለይም ደግሞ ለህገ መንግስት ትርጉም ግባት ሊሰጣሉ ተብሎ የታሰቡ ነገሮች በሙሉ የሰጠበት ሁኔታ ነው ያለ። ይሄ እኛ እንዳያደረግ ነው የሚቆጠረው ማለት ነው። ፌዴሬሽን ምክር ቤት ጋር የእኛ አካል ስለሆነ በዚያ መንገድ ምክር ቤቱ ሊያካሄድ የሚችለውንም አጣሪ ያካሄደባቸው ሁኔታዎች አሉ። ስለዚህ ይሄ ደግሞ ሁለቱ አንድ ተቋማት ናቸው ብሎ መውሰድ ስለሚቻል በስፋት አሳትፏል። ይሄ በሀገራችን ለመጀመሪያ ጊዜ እንዲህ አይነት ሁኔታዎች ከዚህ በፊትም የህገ መንግስት ማሻሻያ ተደርጓል፣ ግን አሳታፊነት ያለበት ስራ ታሪካዊ እየተባለ ስራ ነው የተሰራው ና በተለይ ተፎካካሪ ፓርቲዎች እያቀረቡት ያለው ሁኔታ እኛ በዋናነት ህገ መንግስታዊ ስርዓቱን ተከትሎ የህርንባቸው ሁኔታዎች እንዳሉ ነው። በዚህ መንገድ ነው መታየት ያለበት ብዬ ማምነው። ከዚህ በኋላ የሚወሰደውንም እርምጃ አቶ ወርቁ አዳሙ በዝርዝር አስረድተዋል። ምክር ቤታችን ሰኔ ሶስት ቀን ሰፊ ክርክር በጥልቀት ተወያይቶ አጠቃላይ የስድስተኛውን ዙር አገራዊ ምርጫ እንዲራዘም ውሳኔ አሳልፏል። ይህን ውሳኔ እንግዲህ ከዚህ ቀጥሎ የሚመጣው ነገር ለሚመለከታቸው አካላት ለአስፈጻሚ አካላት በየደረጃው ላሉ እንዲሁም ደግሞ ለፌዴራል ተቋማትም ምክር ቤቱ በወሰነው አግባብ ለኢትዮጵያ ብሔራዊ ምርጫ ቦርድም እና ጉዳዩ ለሚመለከታቸው ሌሎች አካላትም ጭምር በዚህ መንገድ እንዲፈጸም የምክር ቤቱ ጽህፈት ቤት የሚጣፈ ጉዳዩ አማካኝነት ውሳኔዎች የምናስተላልፍበት ሁኔታ ይኖራል ማለት ነው። ከዚህ ውሳኔዎች በየትኛውም የሀገሪቱ ክፍል መቼም የሚካሄድ ምርጫ ህገ ወጥና ይህ ህገ መንግስታዊ ነው ሲሉም አቶ ወርቁ አስጠንቅቀዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁ። በተከታዩ ዘገባ ደግሞ ወደ ደቡብ ኢትዮጵያ ነው የምናቀናው ከህገ መንግስት እውቅና ውጪ ከሩብ ክፍለ ዘመን በላይ አንድ ክልል ሆኖ እንዲቆይ የተደረገውን የደቡብ ክልል በአራት አዳዲስ ክልሎችና በአንድ ልዩ ዞን ለማደራጀት የሚያስችል ስምምነት መደረሱን ተገለጠ ይለናል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በሌላ በኩል የወላይታ ዞን የሰላም አምባሳደር ኮሚቴ በተባለው ቡድን ጥናት ተደርጎበት ከተወያየበት በኋላ በመጨረሻው ለጠቅላይ ሚኒስትሩ የቀረበው ምክረ ሀሳብ ግን የተስማማንባቸውን መ ች ያልጠበቀ ወጥነት የጎደለውና የህዝቦችን አብሮነት ያላገናዘበ ነው ሲል ቅሬታ ያዘለ መግለጫ አውጥቷል የወላይታ ተወካዮች ጉዳያችን በተለየ ውይይት ይታይ በሚል ያቀረቡትን ጥያቄም ተከትሎ ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ ጋሞ ጎፋ ና ወላይታ ዞኖች በመሄድ ከሀገር ሽማግሌዎች ጋር የሚወያዩ መሆኑም ተጠቅሟል የአዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዝርዝር አለው በሽግግር መንግስት ወቅት የብሔራዊ ክልላዊ የሽግግር መስተዳደሮችን ለማቋቋም በወጣው አዋጅ ቁጥር 7/1984 መሰረት አምስት ክልሎች በወቅቱ አጠራር ከክልል 7 እስከ ክልል 11 የነበሩ የደቡብ ክልል ክልሎች ከህግ እውቅና ውጪ በውል ባልታወቀ መንገድ በ1986 ዓ ም አንድ ክልል እንዲሆኑ መደረጉ የተነገረ የቆየ ሲሆን አሁን ደቡብ ክልል ፈርሶ ተመልሶ በአራት አዳዲስ ክልሎችና በአንድ ልዩ ዞን ለማዋቀር ከስምምነት ተደርሷል ነው የተባለው። ክልሉን በአዲስ መልክ ለማዋቀር የተደረጉ ጥናቶችና ውይይቶችን መሰረት በማድረግ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ከሰላም አምባሳደሮች ጋር በተደረገ ውይይት ላይ የተገኙት ማንነታቸው እንዳይገለጥ የጠየቁን የጉባኤው ተሳታፊ አዳዲስ ክልሎችን የማዋቀሪያ መስፈርቶችን ተናግሯል ነው ሁለተኛው ጂኦግራፊ ነው። ሶስተኛው ስነልቦና ነው። አራተኛው የህዝብ ውሳኔ ነው። እነዚህ በአማከለ መልኩ የተኛው ብሔር ወይም የተኛ ዞን ወይም የተኛ ወረዳ ወደ የተኛ ክልል ሊካለል ነው ውጤታማ ሊሆን የሚችለው በሚል ውይይት ተካሂዷል። የማህበረሰቡን ስነልቦና ቋንቋ፣ መልክዓ ምድራዊ አቀማመጥና የህዝብን ውሳኔ መሰረት አድርጓል የተባለው የውሳኔ ሀሳቡ ጋሞ፣ ኮንሶ፣ ደቡብ ኦሞ፣ ጎፋ ቡርጂ ደራሽና አማሮ እንዲሁም ባስኬቱና ኮንቱ ዞኖችና ልዩ ወረዳዎችን በአንድ ክልል እንዲደራጁ ያለመ ነው። በቀድሞ የደቡብ ክልል ማዕከላዊና ሰሜናዊ አቅጣጫ የሚገኙ ሀዲያ፣ ከምባታ፣ ጠንባሮ፣ ስልጤ፣ ጉራጌ፣ ሀላባ ዞኖችና የየም ልዩ ወረዳ አንድ ላይ እንዲዋቀሩ፣ ከፋ፣ በንች ማጂ፣ ሸካና ዳውሮ በአንድነት ክልል እንዲመሰርቱ የክልሉ ተጠርነት ለማን እንደሆነ ባይታወቅም የገዲዮ ዞን በልዩ ዞንነት እንዲደራጅ፣ ቀደም ብሎ ክልልነቱን በውሳኔ ሕዝብ የጨረሰው ሲዳማ ብቻውን እንዲደራጅ። በዚህም መሰረት የደቡብ ክልል ፈርሶ በአራት ክልሎችና በአንድ ልዩ ዞን እንዲደራጅ የቀረበው ውሳኔ ተቀባይነት ማግኘቱና አብዛኛውን ተሳታፊ እንደተስማማበት ተናግሯል። 80% ሊባል በሚችለው መልኩ ተባብረው ለፌዴሬሽን ምክር ቤት ቀርበዋል። ላለፉት ሃያ ሰባት ዓመታት በደቡብ ክልል ውስጥ የነበሩ የተለያዩ ብሔረሰቦች ከክልል በመለየት ራስን ችሎ ለመደራጀት በተደጋጋሚ ጊዜ ጥያቄ ቢያነሱም ህገ መንግስታዊ መብታቸው ሲታፈን መቆየቱ ተገልጧል። በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ውስጥ የሚገኙ የተለያዩ ብሔረሰቦች ያነሷቸውና ለአመታት ሲታፈኑ ነበሩ የተባሉ የአደረጃጀት ጥያቄዎች ባያለው ጎልቶ የወጡት በ2010 ዓ.ም በኢትዮጵያ ታይቷል ከተባለው ሀገራዊ ለውጥ በኋላ ሲሆን፣ በክልልነት ለመደራጀት አስራ አራት ዞኖች ጥያቄ ማቅረባቸው ይታወሳል። ደቡብ ከለውጡ በኋላ ለረጅም ጊዜ መረጋጋት የተሳነው ክልል እንዲሆን ካደረጉት ምክንያቶችም ውስጥ ይኸው በክልል የመደራጀት ጥያቄ ዋነኛው ሲሆን፣ በአጠቃላይ በክልሉ የሚነሱ የአደራጀት ጥያቄዎችን ለመመለስ የክልሉና የፌዴራል መንግስት ጥናትን መሰረት ያደረጉ የተለያዩ እርምጃዎችን መውሰዳቸው ተገልጧል። በደቡብ ክልል የሚነሱ የአደረጃጀት ጥያቄዎችን ለየብቻቸው መመለስ ከባድ ነው በመባሉ የአሁኑ የደቡብ ክልል ብልጽግና ፓርቲ የቀድሞ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄድን ጥያቄዎችን በሳይንሳዊ መንገድ ለመመለስ ጥናት አስጠንቶ ነበር። በጥናቱም ክልሉን እንደነበር ማስቀጠል አንደኛው አማራጩ ክልሉን አንድ ለ55 ማደራጀት ሁለተኛውና የክልሉን ጥያቄን ላልተወሰነ ጊዜ ማቆይት የሚለውን በሶስተኛ አማራጭነት ከአንድ እስከ ሶስት ማቅረቡን ቪኦኤ መዘገቡ ይታወሳል። ይህ ተግባራዊ ባለመሆኑ ነው ጠቅላይ ሚኒስትር አብይ አህመድ የተዋቀረ ሰማንያ አባላትን የያዘው የሰላም አምባሳደር የተሰኘ ኮሚቴ የክልሉን ሕዝብ በማወያየት አዲስ ምክር ሀሳብ ይዞ እንዲቀርብ ተደረገ የተባለው ውሳኔውም በስምምነቱ መሰረት ለፌዴሬሽን ምክር ቤት መቅረቡና ፌዴሬሽን ምክር ቤቱም ለህገ መንግስትና የማንነት ጉዳዮች ቋሚ ኮሚቴ መምራቱን አስተያየት ሰጫችን ተናግሯል። በሚቀጥሉት ተላካን ውሳኔ ይቀርባል እዚያን ይጠርቃል ተብሎ ነው የሚጠበቀው። የክልሎቹ ማዕከላት የት እንደሚሆንና አንድ ክልል ስንት ማዕከል ሊኖረው እንደሚችል የተነሳ ነገር ወይም የተገለጠ ነገር ካለ እስኪ ስለ እሱ ይንገሩኝ። በተለይ ሶስቱ ክልሎችን በተመለከተ ከሲዳማ ውጭ ማለት ነው ውሳኔ ውስጠርቅ ነው ማዕከላት ሊሩ ሊወሰ ነው የሚችሉት። ይሁን የሚል ፍላጎት ሁሉም ሊያቀርብ ስለሚችል ይሄ የመንግስት ውሳኔ የሚፈልግ ኦማዊ ቋንቋ ተናጋሪዎች በአንድነት እንዲደራጁ የሚል ሀሳብ ቀርቧል። ግን ደግሞ እዚህ ውስጥ ኩሽቲክ ተናጋሪዎች ትንሽ የሚባሉ አይደሉም እና ሀሳባቸው አልተንጸባረቀም ወይ? ይሄ ካልሆነ ደግሞ ኦሞቲክ ወይም ኦማዊ ተብሎ መገለጥ ነበረበት ወይ? ለምሳሌ ደቡብ ኦሞ ወደ ኦሞ ተቀማዊ ክልል የተደራጀው ስድስት ብሄር ብሄረሰብ ነው ያለው። ከአስራ ስድስቱ አብዛኛው ፉሾች ናቸው። ዋናው በተወሰነ መልኩ ነው የተባለው እንጂ በቋንቋ ሙሉ በሙሉ ማድረግም አይቻልም። እንደተወሰነ መልኩ እነዛን ሰብሰብ የማድረግ ስራ ተብሎ የታሰበ እንጂ መቶ ፐርሰንት ሆናል ተብሎ አይታሰብ። ደቡብ ኦሞን ጨምሮ ጋሞ አካባቢ በአንድነት ይደራጃሉ የተባሉት ብሄርና ብሄረሰቦች በቁጥር ወደ ሰላሳ ሦስት ይደርሳሉ። እነዚህ በቁጥር ሰላሳ ሦስት የሚደርሱ ብሄር ብሄረሰቦችና ህዝቦች ሌላ ጊዜ አሁን በደቡብ ክልል የተነሳው ጥያቄ ያስነሳ ይሆን ተብሎ የተነሳ ነገር ካለ አሁን ማለት የምንችለው መቶ ፐርሰንት የተገደበ ነው ማለት አንችልም። ከአንድ አምስት አመት ወይም አስር አመት በኋላ እንደገና ጥያቄ ማንሳት ዝግም አይደለም፣ ክፍት ነው የሚሆነው። ስለዚህ የሀገሪቱ ኢኮኖሚ የነባራዊ ሁኔታዎች እየታዩ እዛ ላይ ሰላሳ ሶስት ተብሎ የተወሰነም ሌላ ሁለት ክልል የሚሆንበት አግባብም ሊፈጠር ይችላል። ወደፊት ማለት ነው። የመንግስት ስርዓት ሲቀየር ሁሉም ነገር እየተቀየረ ነው። ፖለቲካ ለምሳሌ ያድቅ ያለ ድሮ ደቡብ አንድ ላይ በውሳኔ ነው ደቡብ ክልል ብሎ የወሰነው። አሁን ብልጽግና ፓርቲ ሲመጣ ደግሞ ይህንን ማከፋፈሉ ወሳኝ ይሆናል ብሎ አከፋፍሎታል። በተወሰነ መልኩ ማለት ነው። አምስቱም አንድ ላይ ኖሯል። አሁን ይህም አንድ ላይ ይኖራል ብለን እናስባለን። ቀደም ብለው ኦማዊ ባሉት ውስጥ ኦሞቲክ ተናጋሪ ሆነው ያልተካትተው አካባቢዎች ወይም ዞኖች አሉ። የእነሱ ጉዳይ እንዴት ነበር የተቃኘው? ሀሳቦች ልዩነት ስለቀረቡ ነው። እነዚህ የቀረቡት ምናልባት ውስጥ ያሉ እንትንድን ያለው የምለው ነገር ብዙ በላቅም ቦፋም፣ ጋሞም፣ ዳውሮም ወላይታ ጋር ለመሆን ፈቃደኛ አልሆኑም። በተነሳው እያገ መሰረት ጠቅላይ ሚኒስትሩም በታች ወርዶ ማወያድ እንደሚችል ነው ቃል የገባው። ያው ቀጣይ ምን ይሆናል የሚለው ነገር የወላይታ ጉዳይ አልተወሰንም። የወላይታ ዞን በሰላም አምባሳደር ኮሚቴ ጥናት ተደርጎ ለጠቅላይ ሚኒስትሩ የቀረበው ምክረ ሀሳብ የተስማማንበትን መሪዎችን ያልጠበቀ ወጥነት የተጎደለውና የህዝቦችን አብሮነት ያላገናዘብ መሆኑን የሚቃወምና ይህንን ተከትሎም እየተፈጸመ ነው ያለውን ጸረ ሕዝብና ክብረ ነክ ዘመቻ የሚያወግዝ መገለጫ አውጥተዋል። ጸረ ሕዝብ አመለካከት አላቸው ያሏቸው የተለያዩ ሚዲያና በመንግስት መዋቅር ውስጥም ጭምር የሚገኙ ግለሰቦች በተደራጀ ሁኔታ የተከበረውን የወላይታ ሕዝብ የማይመጥን የጥላቻ ንግግርና ያለንበትን ዓለም አቀፋዊና አገራዊ አስተሳሰብና እድገትን የማይገልጥ ኋላ ቀር አካሄድና የጥላቻ ዘመቻ የዞኑ መንግስት በጽኑ ያወግዛል ይላል መግለጫው። ጠቅላይ ሚኒስትር አብይ አህመድ የወላይታ ተወካዮች ጉዳያቸው በልዩነት ይታይ በማለታቸው በቅርቡ ወደ ጋሞ ጎፋና ዳውሮ እንዲም ወላይታ ዞኖች በመሄድ ከሀገር ሽማግሌዎች ጋር ውይይት እንደሚያደርጉ የተገለጠ ሲሆን ከህዝብ ተወካዮችና ከደቡብ ክልል ተፎካካሪ ፓርቲዎች ጋር ያደረጉት ውይይት የሚደነቅ እንደነበር በማህበራዊ ትስስር ገጻቸው አስታውቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው አመሰግናለሁ። አድማጮች ወደ ድሬዳዋ የሚወስድን ነው ተከታዩ የመጽሔት ርዕስ። ከአሁን ቀደም የድሬዳዋ ዩኒቨርሲቲን ከጅቡቲ ለሚመለሱ ዜጎች በለይቶ ማቆያነት በመጠቀሙ በትምህርት ተቋሙ ላይ ጉዳት መድረሱንና እንዲሁም አንዳንድ ከስደት ተመላሾች ጠፍተው ወደ ህብረተሰቡ ለመቀላቀል ያደርጉ የነበረው ጥረት የብረታ የጤና ስጋት ደቅኖበት እንደነበርም የድሬዳዋ አስተዳደር ጤና ቢሮ አስታወቀ። ቢሮ ይህን ያለው ከሶማሌ ክልል ድንበር አካባቢ ያሉ ለይቶ ማቆያዎች ከአቅማቸው በላይ የሆነ ቁጥር ያላቸው ሰዎችን ስለያዙ የድሬዳዋ ሀርማያ ዩኒቨርሲቲ በለይቶ ማቆያነት ድጋፍ እንዲያደርግ የሚል ጥያቄ መቅረቡን ተከትሎ ነው። የጤና ቢሮ ኃላፊዋን ወይዘሮ ለምለም በዛብህን ያነጋገረው የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አጠናቅረዋል። የሶማሌ ክልል ከደወሌ ለይቶ ማቆያ በአንድ ቀን ብቻ 55 ከስደት ተመላሾች ላይ የኮሮና ቫይረስ መገኘቱን ተከትሎ ችግሩ የደወሌ ለይቶ ማቆያ ከአቅሙ በላይ ከስደት ተመላሾችን በመያዙ የተከሰተ በመሆኑ የድሬዳዋና ሀረማያ ዩኒቨርሲቲዎች በለይቶ ማቆያነት የደወሌን ጫና እንዲያቃልሉ ጠይቆ ነበር። ከዚህ በፊትም የድሬዳዋ ዩኒቨርሲቲን ከስደት ለሚመለሱ ኢትዮጵያውያን ለይቶ ማቆያነት ተጠቅመን ነበር የሚሉት የድሬዳዋ አስተዳደር ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በዚህ ምክንያት ያጋጠመን ችግር ነበር ይላሉ። ድሬዳዋ እንደ ትላልቅ ከተሞች ብዙ በጀት የላትም የሚሉት ወይዘሮ ለምለም በድሬዳዋ ዩኒቨርሲቲና በትምህርት ቤቶች የደረሱ ጉዳቶችን ለማስተካከል ከፍ ያለ ወጪ ጠይቆናል ይላሉ። ወይዘሮ ለምለም የድሬዳዋ ዩኒቨርሲቲ ለጅቡቲ ተመላሾች ለይቶ ማቆያነት ላለመጠቀም ግን ሌላ ምክንያትም አላቸው። ከተማ መሀል የሚገኙ ዩኒቨርሲቲ ውስጥ ያሉ የለይቶ ማቆያ ነዋሪዎች ከዩኒቨርሲቲው አምልጠው ወደ ሕብረተሰቡ ለመግባት የሚያደርጉት ሙከራ ራሱን የቻለ የጤና ስጋት ነው ይላሉ። ሌሎ አስተዳደር በደወሌ የለይቶ ማቆያ ጣቢያ ያሉ ከስደት ተመላሾችን ለመደገፍ የሕክምና ባለሙያዎችን ይልካል ያሉት ወይዘሮ ለምለም በለይቶ ማቆያው የመስፋፊያ ስራ እስከሚሰራ ድረስ ድንኳኖችን መጠቀም የተሻለ መፍትሄ ነው ብለው ያስባሉ። የድሬዳዋ ዩኒቨርሲቲን በአሁኑ ሰዓት ከኮሮና ቫይረስ ጋር በተያያዘ ተጠርጥረው የሚለዩ የድሬዳዋ ነዋሪዎችንና ከጅቡቲ ወይም ሌላ ቦታ መምጣታቸው ሪፖርት የተደረገባቸውን የከተማዋ ነዋሪዎች ለይቶ ለማቆየት ሊጠቀሙበት እንደሆነ ወይዘሮ ለምለም ይገልጻሉ። የደወሌ ለይቶ ማቆያ ጣቢያ ካለው 500 ሰዎችን የመያዝ አቅም በላይ 1080 ከስደት ተመላሾችን ይዞ እንደሚገኝ የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ዩሱፍ መሀመድ ለቪ አስታውቀው ነበር። በፌዴራል መንግስቱ ተጨማሪ ለይቶ ማቆያዎች ይገንባሉ ተብሎ የነበረ ቢሆንም እስካሁን ግን የታየ ነገር የለም ይላሉ የሶማሌ ክልል ጤና ቢሮ ኃላፊ ለአሜሪካ ድምጽ ሬዲ అర్తిశకోల్ కెట్రేటో ሀገሮች አሁን ወደ ዓለም አቀፍ ርዕሰ ዜናዎች ነው የምንሻገረው። በዓለም ዙሪያ በሌሎች ሀገሮች እንደታየ ሁሉ ፈረንሳይም በጆርጅ ፍሎይድ ግድያ ሳቢያ በዩናይትድ ስቴትስ የተነሳውን የፖሊስ ጭካናዊ እርምጃዎችና የዘር መድሎን ህዝባዊ ተቃውሞች እያስተዋለች ነው። በፓሪስ ከተማ በስተሰሜን የፍትህ ባለሙያዎችንና የመብት ተሟጋቾችን ያቀፈ አንድ ቡድን ታዲያ አነስተኛ ቁጥር ባለው ማህበረሰብ ውስጥ ያሉ ወጣቶች መብቶቻቸውን እንዴት ማስከበር እንደሚችሉ፣ ከፖሊሶችም ጋር እንዴት መግባባት እንደሚችሉ እና ከሚኖሩበት ማህበረሰብም ጋር እንዴት ተግባብተው መኖር እንደሚችሉ በማወያየት እና በማነስ ላይ ይገኛሉ፣ ትላለች ሊሳ ብራያን። ከፓሪስ ባጠናቀረችው ዘገባ ደረጀ ደስታ እንዲህ ያቀርበዋል። ይህ የፓሪስ ከተማ የህብረተሰብ ማዕከል ለአካባቢ ወጣቶች የሚገናኙበትና ምክር የሚያገኙበት እድል ለመስጠት ለሳምንት ሁለት ቀን በሩን ይከፍታል። ኦሜር ማ ካፕቶሊን የኮሂቬ የማህበረሰብ ቤቶች ለልማት ማዕከል መስራች ናቸው፣ እንዲህ ይላሉ c'est de faire comprendre à ces jeunes que ces contrôles ne se font pas. ፖሊሶች የሚያደርጓቸው ነገሮች ህጋዊ አለመሆንና የወደፊት ህይወታቸውን ሊያበላሽ እንደሚችል ወጣቶቹ እንዲገባቸው ለማድረግ እንሞክራለን። በማንነታቸው ወይንም በቆዳቸው ቀለም የተነሳ ተለይተው መጠቃት የለባቸውም። እነዚህና በሌሎች ድህነት በበዛባቸው የፈረንሳይ አካባቢዎች በፖሊስና የአነስተኛው ማህበረሰብ አባል በሆኑ ወጣቶች መካከል ያለው ችግር አንድ ቀን ይፈነዳል። እጅግ የቆየና ስር የሰደደም ችግር ነው። ከ15 ዓመት በፊት ሁለት ወጣቶች በፖሊስ በመገደላቸው ከፍተኛ ረብሻ ተቀስቅሶ ነበር። አክቲቪስቶች እንደሚሉት በኮሮና ቫይረስ ሳቢያ ከቤት እንዳይወጣ የተጣለውን ማዕቀብ ለመቆጣጠር በተደረገው ፍተሻ በየመንገዱ እየተያዙ ይንገላቱ የነበሩት እነዚሁ ዝቅ ተኛ ገቢ ያላቸው ጥቁሮችና የአረብ ዝርያ ያላቸው ሰዎች መሆኑም ይናገራሉ። ባለፈው ሚያዝያ አንድ ሞተረኛ ከፖሊስ መኪና ጋር ተጋጅቶ በመቁሰሉ በፓሪስ ዙሪያ ባሉ ከተሞች ከፍተኛ አመፅ ተቀስቅሰዋል። ወጣቱ ተማሪ ሱሌማን ፎፎና እንዲህ ይላል። እስር ቤቱ እጅግ ሞቃታማ ነው። ፖሊስ ተከታተለን እኛ ብዙ ክትትል ስለሚደረግብን ወዲያው ነበር ያገኙ። አሁን በዩናይትድ ስቴትስ የታየው የጆርጅ ፍሎይድ ግድያ እዚህም ያፈነዳው ነገር አለ። የኮሮና ቫይረስን ከቤት ያለመውጣትና በርከት ብሎ ያለመሰባሰብን ገደብ ጥሰው የፍትህ ጥያቄን በማንገብ በሺዎች የሚቆጠሩ ሰዎች አደባባይ ወጥተዋል። በተቃውሞ በ2016 ፈረንሳይ ውስጥ በፖሊስ የተገደለው የ24 ዓመቱ አዳም ትራሪ ስምም ተነስቷል። አሟሟቱ አወዛጋ ተደጋጋሚ ቢሆንም የትራወሪ ቤተሰቦች ግን አሟሟቱ ከጆርጅ ፍሎይድ ጋር ተመሳሳይ መሆኑን ይናገራሉ። እንደ ዩናይትድ ስቴትስ ሁሉ ፈረንሳይም የተነሳው የተቃውሞ ጥያቄ ከፖሊሶች ጭካኔያዊ እርምጃዎች በላይ ነው። ፊደል ኔንዚ እንዲህ ይላል። እዚህ ያለሁት ለብዙ ምክንያቶች ነው። እኩልነት ያለመኖር በጥቁሮች ላይ የሚደረገው የዘር መድሎ፣ የፖሊስ ጭካኔ ስለመሳሰሉት ድምፅን ለማሰማት ነው። ብዙ መብቶች ሊኖሩንና ሊከበሩልን ይገባል። የፈረንሳይ ባለስልጣናት አወዛጋቢውን የተጠርጣሪዎችን አንገት በፖሊስ የማነቅና የማፈነን አያያዝ እንደሚያቆሙ ተናግረዋል። የፖሊስን ጭካኔያዊ ጥቃት የሚያወግዙ ቢሆንም በህግ አስከባሪዎቹ ውስጥ ስር ሰዷል የተባለውን ስውርና ስልታዊውን ዘረኝነት መኖሩን ክደዋል። የመብት ተከራካሪዎችም የመንግስት ምላሽ በቂ አይደለም ይላሉ የሕግ ባለሙያውና የማህበረሰብና ፍትህ ተነሳሽነት ተቋም ከፍተኛ ባለስልጣን የሆኑት ላና ሁሎ በበኩላቸው እንዲህ ብለዋል። ችግሮቹን አጥብበው እንደ ግለሰብ ችግር የተመለከቱት መጥፎ የሆኑ ጥቂት ፖሊሶች ስላሉ ነው ይላሉ። የሚያስፈልገው ነገር ግን ፖሊስን እንደገና መቅረጽ ነው። ፖሊስን እንደገና በአዲስ መንገድ ማሰብ ነው። የፖሊስን ተልዕኮ መለወጥ ነው የህጉን አሰራር አወቃቀርና ተጠያቂነት መቀየር ነው። ስለዚህ ችግሩ ሁሉን አቀፍ ለውጥና ግንባታን የሚፈልግ ነው። በተናጠል እርምጃዎች የሚሆን ነገር አይደለም። ሁልጊዜም እንዲህ አልነበረም። ከአመታት በፊት አንድ ሁለት ጊዜ በደረሰው የአሸባሪዎች ጥቃት ፖሊሶች ለአጭር ጊዜም ቢሆን እንደ አገራዊ ጀግና፣ እንደ ህዝቦቻቸው ጠባቂና ለህዝባቸውም እንደሚሞቱ ነበር የሚታሰቡት። ያ ጊዜ ግን በጣም ረዥም ጊዜ እየመሰለ ነው። ይሁን እንጂ ተቃውሞዎቹ እውነተኛ ለውጥ ስለማስገኘታቸው ፈረንሳዮቹ ተከፋፍለዋል። ቢሆንም ግን አሁንም ተስፋ አለ። ልክ እንደ ዩናይትድ ስቴትስ ሁሉ ዘረኝነት እና የዘር መድሎን የመሰለ አንድ ትልቅ ጉዳይ ለመነጋገር አሁንም ተስፋው ያለ ይመስላል። ደረጀ፣ ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ አርብ ምሽት ሁለተኛ አጋማሽ ስርጭታችንን እየዘለቅን ነው። ቀዳሚው ኮቪድ-19 በንግድና ምጣኔ ሀብት ላይ የደቀነውን ፈተና ይመለከታል። ወደ ደቡብ ኢትዮጵያ የሚወስድናል። የኮሮና ቫይረስ ወረርሽኝ መዛመት በሐዋሳ ከተማ በሆቴልና በሌሎች አገልግሎት ስራዎች ላይ በተሰማሩ ነጋዴዎችና በማህበር ተደራጅተው በሚሰሩ ወጣቶች ላይ አሉታዊ ጫና ማሳደሩን ለአሜሪካ ድምጽ ገለጡ። በከተማውና በአካባቢው የቫይረሱን መዛመት ተከትሎ በሐዋሳ ከተማ የትራንስፖርት ዘርፍ ላይ ተጥሎ የነበረው ክልከላ ጠብቋል። በሌላ በኩል የተጠበቀው የባህሪ ለውጥ አለመታየቱን የገለጠው የክልሉ ጤና ቢሮ የደቡብ ክልል በቫይረሱ መዛመት ከሚፈተንበት ጊዜ ላይ ደርሷል ብሏል። የሚያነሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። በአዋሳ ከተማ በኮሮና ቫይረስ እጅጉን ከተጎዱ የስራ ዘርፎች ውስጥ የሆቴል ዘርፍ አንዱ ሲሆን የኃይለ ሪዞርት አዋሳ ከእነዚህ ውስጥ ተጠቃሽ ነው። የሪዞርቱ ስራ አስኪያጅ አቶ ኢምሻው ተሾሜ በሆቴልና ቱሪዝም ስራ ላይ እየደረሰ ያለውን ጫና ተናግረዋል። ችግሩ ገና ውጭው ዓለም በቻይና በአውሮፓ እየተከሰተ በነበረበት ጊዜ ከዛ ጊዜ ጀምሮ ተጽዕኖ እኛ ላይ መታየት የጀመረው ምክንያቱም ለረጅም ጊዜ ለወር ለ15 ቀን ለሀያ ቀን ሩም ቡክ ያደረጉ እንግዶች ሪዘርቬሽን ያስያዙ እንግዶች በአጭር ጊዜ ቆይታቸውን አሳጥረው ወደ ሀገራቸው እንዲመለሱ ከሀገራቸው ደረሳቸውን ጥሪ ተከትሎ ቶሎ እየለቀቁ እየሄዱ ነበረ። በዛ ጊዜ ጀምሮ እንትን ሆኗል። በሆቴል ዘርፍ የተሰማሩ ባለሀብቶች ባለፉት አመታት ከደረሰው ጫና ይልቅ አሁን በኮሮና ቫይረስ እየደረሰ ያለው ጉዳትም ከፍተኛ መሆኑን ተናግሯል። እንቅስቃሴዎች የተገቱበት በመሆኑ በዚ አጋጣሚ ሰባ ፐርሰንት የሚሆን ሰራተኛ ሌኦፍ አድርገናል። እነሱም ስራ ኖሮ ሳይሆን አትሊስት ለእነሱም ለሞራል እየገቡ መውጣት አለባቸው የሚል እምነትም ስላለ ነው እና በስራው ደረጃ ሲታይ ግን በጣም በጣም ከፍተኛ ማውረድ ነው ያለ ዜሮ ነው ማለት ይቻላል። በአንድ ሰዓት የሚሰራውን ቢዝነስ አንሰራም በሐዋሳ ከተማ በፍቅር ሐይቅ ዙሪያ ተደራጅተው በአሳ ማስገርና በጀልባ መዝናኛ የሚሰሩ ወጣቶች ማህበራትም የኮሮና ቫይረስን ተጽዕኖ ተከትሎ የወጣቶች ስራ ማህበር የገፈቱ ቀማሽ መሆኑን የማህበሩ አባል መላኩ ቀንቡራ ተናግሯል። እኛ ቦታ ከሌሎች ቦታ የሚለ የሀገር ውስጥና የውጭ ቱሪስት የሚመጣበት ቦታ ነው። ሐዋሳ ሲመጡ ሐይቋን ሳይረግጡ ቱሪስቶች አይመለሱም። ግን እንዴት ነው እንግዶች ለምትለን፣ ሙሉ ከተማ ውስጥ አይደለም መላ ኢትዮጵያ ውስጥ ስራ የለም። እስፔሻሊ ደግሞ የመዝናኛ አካባቢ እንግዳ በአሁን ሰዓት የለም። በዛ ምክንያት ስራችን ከነ አካቴ ጠልስራቸው ስራቸው በተዝናኖትና በጎብኚዎች ነባራዊ ሁኔታ ላይ የተመሰረተ በመሆኑ ገቢያቸው መቀነሱንም ገልጧል። ከራሳቸው አልፈው ለቤተሰቦቻቸውም ጭምር ተርፈው የነበሩ በመቶዎች የሚቆጠሩ እነዚህ ወጣቶች ወደ ስራ አጥነት ጎራ የተቀላቀለው መሆናቸውን ደግሞ የገለጡት ከሰባት መቶ በላይ ወጣቶችን በስሩ የያዘው የአዋሳ ሀይቅ ሁለገብ አሳ አስጋሪዎች ማህበር ሰብሳቢ ዳዊት አበራ ናቸው። ሆቴል ቆሟል። ተጎጂ ነው። ገቢ የለውም። የአሳ ምርት መሰብሰብ አቁመዋል። ቱሪዝም ነበረ የቱሪዝም ገቢ አለ ፍልሰት ብዙ ቱሪዝም ይገባ ነበረ ቱሪዝም ቆሟል። በሆቴሎች ላይ የደረሰው የስራ መቀዛቀዝ ሆቴሎቹ የአሳ ምርት ስለማይቀበሏቸው በተዘዋዋሪ መንገድ ጉዳት እንዳደረሰባቸውና ስራቸው ሙሉ በሙሉ መቆሙንም ተናግሯል ። ማህበሩ ለምጣኔ ሀብታዊ ችግር መጋለጡን አስታውቋል። ከውጭ ጎብኚዎች በተጨማሪ የከተማው ህዝብም ሆነ የሀገር ውስጥ ጎብኚዎች በስራ ቀን በሳምንቱ መጨረሻ ቅዳሜና እሁድና በበዓላት ቀን መጥቶ የአሳ ምርቶችን በጥብስ ፒሌቶ፣ ያሉት እንደ በረ ስጋ ጥረ የሚበላው የአሳ ቁርጥን ቢሆን አሳ ኮርና ያስዛል የሚል አሉባልታም ስላለ እንደ ወትሮ ለቤት የሚወስዱ ደንበኞቻቸው ስለሌሉ ባያለው ተጎድተናል ብለዋል። የኮሮና ቫይረስ ወረርሽኝ በአዋሳ ከተማ በቱሪዝም ገብና በንግድ ስራዎች ላይ ያደረሰውን ጫና በተመለከተ መረጃ እንዲሰጡን ጠየቅናቸው ናቸው የአዋሳ ከተማ ባህልና ቱሪዝም መምሪያ ኃላፊ፣ ፍቃዳቸውን ስላልሰጡን ማካተት አልቻልንም። ዳሩ ግን የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውና የአዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነም በተደጋጋሚ ጊዜ ኮሮናን አስመልክተው በሰጧቸው መግለጫዎች ቫይረሱ በከተማውና በክልሉ ኢኮኖሚ ላይ የሚያደርሰው ጉዳት ከፍተኛ መሆኑ አስታውቀዋል። የቱሪዝምና የንግድ ዘርፍ እንዳለ ሆነው በግብርና ብቻ ካለፈው ዓመት የምርት መጠን በ22 ሚሊዮን ኩንታል ቅናሽ ሊያሳይ እንደሚችል ባሳለፍነው ሳምንት የክልሉ ግብርና ቢሮ መግለጡ ይታወሳል። በኮሮና ቫይረስ የተያዘ ሰው በፍጥነት ካልተመዘገበበት ክልል ውስጥ የደቡብ ክልል አንዱ ቢሆንም ከሁለት ሳምንታት ወዲህ በቫይረሱ የተያዘ ሰው ከቀን ወደ ቀን በፍጥነት የጨመረ ሲሆን የክልሉ ጤና ቢሮ ሪፖርት እንደሚያሳየው እስከዛሬ በክልሉ las a በጥቂት ቀናት ውስጥ ተይዘዋል። የቢሮ ኃላፊ አቶ አቅናው ካውዛም ክልሉ አሁን ፈታኝ ጊዜ ላይ መድረሱንም ተናግረዋል። መከላከያ መንገዶቹም አስተምሮቹም ያንን የመጀመሪያዎቹ ጋር የሚመሳሰል ነው። ሌሎች የተለያዩ አርቲስቲክ የሆኑ ነገሮች ማስተማሪያ መንገዶች ከአርቲስቶቹ ጋር እየተሰራ ነው። ዞሮ ዞሮ ግን መለካት ያለበት ከህዝቡ ለውጥ አንጻር ስለሆነ እንዳየኸው፣ ህዝቡ አጉል የመላመድ አይነት ነገር ነው የሚታየው መጀመሪያ እንደ ሀገር እንኳን የመጀመሪያ ኬዝ ኢትዮጵያ ውስጥ የተፈጠረው ነገር ይታወሳል። አሁን ግን አዋሳ፣ አሁን ማከሚያ ማይከል ውስጥ ትሄዛለ። እነዚህ አብዛኛዎቹ ደግሞ አዋሳን ረግጦ ነው ያለፉት። አዋሳ ላይ ከማስክ አንጻር ዛሬ ትንሽ መሻሻል ይታያል። ከዚህ ውጭ ያለው ነገር ግን ያው ነው። በክልሉም አጠቃላይ እኔ ይሄ መሬት ላይ የህዝቡ ለውጥ አሁንም ፈታኝ ሁኔታ ነው። ከምርመራ ጋር በተያያዘም በክልሉ በቂ ምርመራ አይደረግም የተባለ ስለሚነሳ ወቅሳም መልስ ሰጥተዋል። ከአምስት መቶ በላይ መርመር እንችላለን። አሁን ደግሞ ሰሞኑን የተፈጠረው ጫና የምርመራ አቅማችን ሁሌ ልንሄድበት የምንችል ነው። ብዙ ሳምፕል የተሰበሰበ ስለሆነ ዞሮ ዞሮ ግን በአማካይ ሁለት መቶ የሚሆን። በአዋሳ ከተማ ውስጥም በበሽታው የተያዘው ሰው ቁጥር ከቀን ወደ ቀን እየጨመረ መምጣቱን ተከትሎም የአዋሳ ከተማ አስተዳደር የኮሮና ቫይረስ መከላከያ ግብረ ኃይል የቫይረሱን ወረርሽ መስፋፋትን ለመከላከል በትራንስፖርት ዘርፍ ላይ ተጥሎ የነበረውን ገደብ አጥብቋል። በዚህም መሰረት ባጃጆች የግልም ሆኑ የከተማ ታክሲ አገልግሎት የሚሰጡ አሽከርካሪን ሳይጨምር አንድ ሰው ብቻ እንዲጭኑ፣ በተለምዶ ክውት የተባለ የሚገለጠው የግልም ሆነ የከተማ ታክሲ አገልግሎት የሚሰጡ አሽከርካሪን ሳይጨምር አንድ ሰው ብቻ ጭነው እንዲንቀሳቀሱ፣ ዳማስ ሱዚክ የሚባለው ተሽከርካሪ ደግሞ የግልም ሆነ የከተማው ታክሲ አገልግሎት የሚሰጡ እንደሆነ አሽከርካሪን ሳይጨምር ሶስት ሰዎችን ብቻ እንዲያሳፍሩ መወሰኑን የከተማው አስተዳደር የህዝብ ግንኙነት አስታውቋል። የቤት ተሽከርካሪዎች ጋቢና ውስጥ ሁለት ሰው ብቻ ጭነው እንዲንቀሳቀሱ የተወሰነ ሲሆን ከዚህ በፊት የተጣሉ ክልከላዎችም ተግባራዊ የተደረጉ እንደሚቀጥሉ ተገልጧል። ክፍያን በተመለከተ ከዚህ በፊት ሙሉ ጭነው የሚከፍሉትን በተሳፋሪዎች ልክ ወጪ በመጋራት የሚሸፍን ይሆናል ቢባልም ቅሉ ተገልጋዮች ወይም ተጠቃሚዎች የአንድ ፈርማታ ታሪፍን በሶስት እጥፍ የከፈሉ መሆናቸው ቅሬታ እንደፈጠረባቸው ገልጧል። ወረርሽኙን ለመከላከል በመጀመሪያው አካባቢ የነበረው ጥረት ከመቀዛቀዝ አልፎ ወደ ከፍተኛ መዘናጋት ተሸጋግሯል። ያኔ ግንዛብ ለመፍጠር በበጎ ፈቃደኞችና በመንግስት ሲደረግ የነበረው እንቅስቃሴም አሁን እምብዛም ነው። በየቦታው ተሰናድተው የነበሩ መታጠቢያዎችም ተሰባብረዋል፣ አሊያም አካላቸው ተሰርቀው ሆናቸውን ተቀምጠዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሁዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩም ዘገባ ኮቪድ-19ን ይመለከታል። በሰሜናዊ ኢትዮጵያ የተለያዩ ክፍሎች ከሚገኙት ግዙፍ የስደተኞች መጠለያ ሰፈሮች በአንዱ የመጀመሪያዋ ለኮሮና ቫይረስ ተጋላጭ የሆኑ ሰው በምርመራ መረጋገጣቸውን ተከትሎ በመጠለያ ካምፑ የሚገኙ በብዙ አስር ሺዎች የሚቆጠሩ ኤርትራውያን ስደተኞች ለወረርሽኙ የመጋለጥ ከፍ ያለ አደጋ እንደተደቀነባቸው ይናገራሉ። ቁጥራቸው በመቶ ሺህ የሚገመቱትን ኤርትራውያን ስደተኞች ባስጠለሉት አራት የስደተኛ ሰፈሮች ያለው የአኗኗር ዘይቤም በእጅጉ የተፋፈገ በመሆኑ ለቫይረሱ በቀላሉ መዛመት አመቺ ሁኔታ የሚፈጥር መሆኑን የሕብረተሰብ ጤና አዋቂዎችና የረድኤት ሰራተኞች የተናገሩትን ጠቅሶ የአሜሪካ ድምጹ ዘጋቢ ሳይመን ማርከስ ከአዲስ አበባ ያጠናቀረውን ዘገባ አዳነች ፍሳሀየ ታቀርበዋለች። አንዲት ከኤርትራ የተሰደደች የ16 ዓመት እድሜ ልጅ በኮሮና ቫይረስ መያዟ ባለፈው ሳምንት ከተረጋገጠ ወዲህ የኢትዮጵያ ባለስልጣኖች በሀገሪቱ ዙሪያ በ26 የስደተኞች ሰፈሮች ያሉት የጤና ተቋማት ሁኔታንና የውሃ አቅርቦትን ለማሻሻል እየተሯሯጡ መሆናቸው ታውቋል። በሽተኛዋ በአሁኑ ወቅት ወደ መንግስት ሆስፒታል ተወስዳ እየታከመች መሆኗንና በተረጋጋ ሁኔታ እንደምትገኝ በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ተወካይ አን ኢንኮንትሬ ተናግረዋል። የታመመችው ልጅ በትግራይ ክልል አዳ ሐሮሽ በተባለው በተባለው 33000 የሚሆኑ ስደተኞችን ባስጠለለው ሰፈር እንደምትኖር ታውቋል። በአሁኑ ወቅት ቫይረሱ ሊኖርባቸው ይችላል በሚል ከተጠረጠሩ ሁለት ሰዎች የተወሰዱ ናሙናዎች በመንግስት ላቦራቶሪ እየተመረመሩ ነው። የኢትዮጵያ ስደተኞችና የተመላሾች አስተዳደር በትግራይ ክልል ባሉት የስደተኞች ሰፈሮች አንድ ሰው በአማካኝ በቀን 15 ሊትር ውሃ ለማግኘት በሚችልበት መንገድ ለማሻሻል ከተባበሩት መንግስታት ድርጅት ጋር እየሰራ ነው። የመንግስታቱ ድርጅት ስደተኞቹ እንዲያገኙ ያስፈልጋል ወደሚለው በቀን 21 ሊትር ውሃ እንደሚጠጋ ተገልጿል። የስደተኞቹን የኑሮ ሁኔታን እሳቤ ውስጥ በማስገባት የኮሮና ቫይረስን መዛመት የመቆጣጠሩ ስራ ከባድ ይሆናል ብለዋል ኢንኮንትሬል በጣም የተፋፈገ አናኗርና እንዲሁም የተቀራረበ ማህበራዊና ባህላዊ ዘዬ ነው ያለው። እውነቱን ለመናገር የምንችለውን ሁሉ አድርገናል የሚል እምነት አለን። ነገር ግን ጥረታችንን መቀጠል አለብን። ችላ ልንለው አንችልም። ደረጃውን መጠበቅ ይገባናል። ነገር ግን የስደተኞቹ ብዛት ጉዳይ ከባድ ፈተና ይሆንብናል። በአንዳንዶቹ ሰፈሮች ውስጥ ሰማንያ ሺህና ከዚያም በላይ የሆኑ ስደተኞች ናቸው የተጠለሉት። Ethiopia continues to be a, a welcoming country to asylum seekers and people running um, to save their lives and for safety and security. And we do have persons who are, who are coming across the borders there. The borders are porous. ኢትዮጵያ ጥገኝነት የሚጠይቁትንና ትንና ህይወታቸውን ለማትረፍ የሚሸሹ ኢትዮጵያ ጥገኝነትን የሚጠይቁትንና ትንና ህይወታቸውን ለማተን ኢትዮጵያ ጥገኝነት የሚጠይቁትንና ህይወታቸውን ለማዳን የሚሸሹትን ሰዎች መቀበሉን ቀጥላለች። ሰዎች በድንበሮቹ በኩል ወደ ኢትዮጵያ መግባቱን አላቆሙም። የኢትዮጵያ መንግስት ካለፈው ጥር ወር ወዲህ ለኤርትራውያን ስደተኞች ወዲያውኑ የጥገኝነት ፈቃድ መስጠቱን አቁሟል። ብቻቸውን የሚሰደዱ ለዕድሜ ያልደረሱ ልጆች ፍልሰትን ህገወጥ ፍልሰትንና የስደተኝነት መለኪያ አያማሉም የሚባሉትን ለመገደብ የተወሰደ ውሳኔ ነው ተብሏል። የረድኤት ሰራተኞች ግን እንዲህ አይነቱ ፖሊሲ ከሀገራቸው ለመውጣት የሚፈልጉ ኤርትራውያን ወደ ሊቢያና አውሮፓ እናመራለን በሚል ተስፋ አደገኛ ወደ ሆነው ሰሜናዊ መስመር እንዲያመሩ ያደርጋል ይላሉ። በሌላ በኩል ደግሞ ኢትዮጵያ ካለፈው ጥር ወር አንስቶ በኤርትራውያን ስደተኞች ላይ ያላትን ፖሊሲ ቀይራ ከስደተኛ ሰፈሮች ወጥተው በሀገሪቱ ለመኖር ለሚፈልጉት የመኖሪያ ፈቃድ ለመስጠት መወሰኗል። ስለ ኤርትራውያን ስደተኞች ጉዳይ እውቀት ያላቸው በቦስተን ዩኒቨርሲቲ በእንግዳነት ጥናት በማካሄድ ላይ የተሰማሩት ዳን ኮነል ገልጸዋል። ወደ ስደተኞቹ ሰፈሮች ሄደው ለሚፈልጉት ሁሉ የመኖሪያ ፍቃድ እንደሚሰጡ ነገሯቸው። ነገሯቸው በተፈቀደበት የመጀመሪያ ሶስት ሳምንታት ውስጥ አምስት ሺህ የሚሆኑ ኤርትራውያን ስደተኞች የመኖሪያ ፍቃድ ማግኘታቸውን የካቲት ወር ላይ ደግሞ እዛ እያለሁ የኢትዮጵያ ስደተኞችና ተመላሾች ተመላሾች አስተዳደር ገልጦልኛል። የውሳኔው ዓላማ በስደተኞቹ ሰፈሮች ያሉትን ስደተኞች ብዛት በመቀነስ ሕፃጽ የተባለውን የስደተኞች ሰፈር ለመዝጋት ነው ተብሏል። ሕፃጽ ውስጥ ያሉት ስደተኞች 13ሺ ገደማ እንደሚሆኑ በትግራይ ክልል ካሉት ሶስት ሌሎች የስደተኞች ሰፈሮች ያነሰ አቅርቦት ያለውና በወባ በሽታ የሚጠቃ አካባቢ የሚገኝ ነው ተብሏል። አዳነች ፍሳሐየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3ና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ሰሞኑን በዩናይትድ ስቴትስ ተቀጣጥሎ ለሰነበተው የጥቁር አሜሪካዊ ጆርጅ ፍሎይድ ግድያ አንገቱ ላይ ጉልበቱን ለደቂቃዎች በመጫን ግድያ ፈጽመዋል በሚል በቀድሞ የፖሊስ መኮንን ዴሪክ ሾቪል ላይ ክስ የመሰረቱት የሚኒሶታው አቃቤ ሕግ አንድ አስቸጋሪ እውነታ ገጥሟቸዋል፣ ይላል ተከታዩ ዘገባ። ከግድያው ጋር በተያያዘ ተጠያቂ ሆነው ፍርድ ቤት የቀረቡት የሶስት ፖሊስ መኮንኖች ጉዳይም እንዲሁ አነጋጋሪ ሆኗል። የሕግ ባለሙያዎች እንደሚሉት አቃቤ ሕጉ ምንም እንኳን ብዙ የቪዲዮና የአይን ምስክሮችን ጨምሮ በርካታ ማስረጃዎች ቢኖሯቸውም በእንዲህ አይነቱ ጉዳይ ላይ ክስ መስርቶ መርታቱ ጨርሶ የማይታሰብ ነገር ሆኖ ቆይቷል። ይህም ለመሆኑ በአሜሪካ ፖሊሶች ላይ ክስ መስርቶ ማስፈረድ አስቸጋሪ የሚሆነው ለምንድን ነው? የሚል አንድ ግዙፍ ጥያቄ አስነስቷል። ለዚህ ጥያቄ የተሰጡ የተለያዩ አስተያየቶች አሉ። ማሱድ ፋሪቫር ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። የፖሊሶችን ገደብ ያጣ ጥቃት በሚያጠና አንድ ቡድን ባወጣው ሪፖርት መሰረት እንደ አውሮፓ አቆጣጠር ከ2013 ጀምሮ 99 ከመቶ በላይ የሚሆኑት ፖሊሶች በስራቸው ላይ እንዳሉ በተፈጸሙ ግድያዎች አልተከሰሱበትም። ለዚህ እንደ አንዱ ምክንያት ሆኖ የተጠቀሰው ሕግ አስከባሪዎቹ ፖሊሶች ከስራቸው ጠባይ ጋር ከሚወስዷቸው የኃይል አጠቃቀም ጋር የተያያዘ ሊሆን እንደሚችል በመታመኑ ነው ተብሏል። በእንዲህ አይነት ሁኔታ ውስጥ የተመሰረቱ ክሶችን ለመዳኘት የሚቀመጡት ሰዎች ፖሊሶች ላይ ለመፍረድ አይፈቅዱም። ለምሳሌ ሚኒሶታን በሚመለከት በስቴቱ 165 ዓመታት ታሪክ ውስጥ በግድያ ወንጀል ፍርድ ቤት ቀርቦ የተፈረደበት መሐመድ ኑር የተባለ የቀድሞ ሚኒያፖሊስ የፖሊስ መኮንን ብቻ ሲሆን እሱም ይግባኝ እየተጠየቀበት ነው። መሐመድ ኑር ባለፈው 12 ዓመት ተኩል የተፈረደበት ሲሆን የመሐመድ ጠበቃ ውሳኔውን የማይመስል ፌዝ ብለውታል። ወደ መጀመሪያው ላይ እንዲህ አይነቱ የፖሊስ ጉዳይ ላይ ክስ መርስቶ መርታቱ አስቸጋሪ ስለሆነ አልገባበትም ብለው የነበሩት የሚኒሶታ ጠቅላይ አቃቢ ሕግ ኬት ኤልሰን ይህን የፖሊሶችን ያለ መክሰስ ልማድ በመድፈር በጆርጅ ፍሎይድ ግድያ የተጠረጠረውን የቀድሞ የፖሊስ መኮንን ዴሪክ ሾቨንን በሁለተኛ ደረጃ ግድያ የከሰሱ ሲሆን በተጨማሪም በሶስቱ ፖሊሶችም ላይ ተያያዥ ክሶችን መስርተዋል። እንዲህ ብለዋል። አቃቢ ሕጉ ይህንን ክስ መሞከር ቀላል አይሆንም። ቢሆንም ግን በምናደርገው ነገር እርግጠኞች ነን። የእስከ ዛሬው ታሪክ ግን ይህንን ማድረግ ቀላል አለመሆኑን በግልጽ ያሳየናል። በሚኒያፖሊስ ለኑር ጥብቅና የቆሙት ታዋቂ ተከላካይ ጠበቃ ፒተር ዎልድ እንደሚሉት በዴሪክ ሻቨን ላይ የተመሰረተው ተጨማሪ ክስ በከባድ የጭካኔ ወንጀል የተፈጸመ ድንገተኛ ግድያ ነው። በሚኒሶታ በግልጽ የሚታይ ጥቃት ወይም በሌላ ሰው አካል ላይ የሚፈጸም ጭካኔ እንደ ከባድ ወንጀል ይወሰዳል። ስለዚህ አቃቢ ህጎቹ በጆርጅ ፍሎይድ አንገት ላይ ለዘጠኝ ደቂቃዎች ያህል ጉልበትን ጭኖ ማፈን ከባድ ጥፋት መሆኑን ማሳመን ይኖርባቸዋል። የተፈጸመው ከባድ ጥፋት ለፍሎይድ መሞት ምክንያት መሆኑን ማረጋገጥ ከቻሉ ያ ማለት በሚኒያፖሊስ ሁለተኛ ደረጃ ግድያ ነው ብለዋል። ወልድ ሲያስረዱ፣ ምንም እንኳ ከጉዳዩ ጋር የተያያዙ ማስረጃዎች በይፋ ለህዝብ ባይቀርቡም አንድ አሜሪካዊ በሞባይል ስልካቸው ቀርጸው ያስቀሩትን የፍሎይድን የመጨረሻዎቹ ደቂቃዎች የሚያሳየው የቪዲዮ ምስል አቃቢ ህጎቹ የሻቭንን ጥፋተኝነት ለማሳየት ሊጠቀሙበት የሚችሉት ጠንካራ ማስረጃ ነው። ይህ ቪዲዮ ከረጅም ጊዜ በኋላ ብቅ ያለና ከእስከዛሬዎቹ ሁሉ ከከፉት ምስሎች አንዱ ነው ብለዋል በኒውዮርክ ዩኒቨርሲቲ የብሬናን የፍትህ ማዕከል ከፍተኛ አማካሪ፣ በኒውዮርክ የቀድሞ ከፍተኛ የፌዴራል አቃቢ ህግ ታሪያን መርክ። መርክ እንደሚሉት ይህን ጉዳይ ከእስከዛሬዎቹ በተለይም በቅርብ ጊዜ ከነበሩ የፖሊስ ግድያዎች የሚለየው ሻቭን በቦታው ፊደርስ ፍሎይድ እጁ ወደኋላ ታስሮና በአብዛኛውም ተባባሪ ነበር። ፖሊሶች በሰለጠኑበት መሰረት ሁኔታዎችን እንደማብረድ፣ ሻቭን ግን ጭራሽ አላስፈላጊ ኃይል መጠቀምን መርጧል ብለዋል። ከቅርብ ዓመታት ወዲህ ፖሊስ የኃይል እርምጃ ወይም የጦር መሳሪያን የሚጠቀመው ምላሽ መስጠት የሚገደድበት አደገኛ ሁኔታ ሲያገኝና ያንን መቆጣጠር ሲያስፈልግ ነው። እዚህ ግን እጁን ወደ ኋላ የታሰረ ሰው ሲሆን እንኳን ጉዳት ሊያደርስ እራሱም ለጉዳት የተጋለጠ ሰው ነው። የባልቲሞር ፖሊስ መምሪያ ዋና አማካሪ የነበሩት ሻን መሎን እንደ ኤሮፓ አቆጣጠር በ2015 ቦልቲሞር ውስጥ በአፍሪካ አሜሪካዊ ፍሬድ ግሬይ ሞት ከተከሰሱት ከስድስት የፖሊስ መኮንኖች መካከል አንዱን በጥብቅና የወከሉ ነበሩ። እሳቸው እንደሚሉት በሻቪን ጉዳይ ላይ የቀረበውን የቪዲዮ ማስረጃ ለመካድ አስቸጋሪ ይሆናል። በግሬ ጉዳይ የተዘረዘሩ ክሶች መካከል ሁለተኛ ደረጃ ከተመደበው አሰቃቂ ግድያ አንስቶ ንዝህላልነት ግዴለሽነት፣ የስነ ምግባር ጉድለትና በቢሮ ውስጥ የተፈጸሙ ሙስናዎች ሁሉ የተዘረዘሩባቸው ክሶች ነበሩ። ከእነዚያ ስድስት ፖሊሶች ግን አንዳቸውም በጥፋተኝነት አልተፈረደባቸውም። እዚህ ግን ጉልበትን በሰው አንገትና ጉሮሮ ላይ መጫን የፖሊስ ታክቲክ ነው የሚል ኤክስፐርት ሊኖር ይችላል። ይሁን እንጂ ግን በተደጋጋሚ ጉልበቱን እንዲያነሳ ከተመልካቹ ሕዝብም ሆነ ሌላው ቀርቶ ከስራ ባልደረቦቹ ሚስተር ፍሎይድ አደገኛ የጤንነት ችግር እየገጠመው መሆኑ ቢነገረውም ድርጊቱን አላቋረጠም። ያ ማለት ግን ሻቭን መከላከያ የለውም ማለት አይደለም። ባለፈው ሰኞ ለመጀመሪያ ጊዜ ፍርድ ቤት የቀረበው የዴሪክ ሻቭን ጠበቆች የፖሊስ መኮንኑ የፈጸመው በቁጥጥር ስር የሚውሉ ሰዎችን አያያዝ በሚፈቅደው መመሪያና በተሰጠው ስልጠና መሰረት ነው የሚል መከላከያ ሊያቀርቡ እንደሚችሉ ይጠበቃል። በዩታ ዩኒቨርሲቲ የወንጀል ህግ ፕሮፌሰርና የቀድሞ የፌዴራል ዳኛ የሆኑት ፖል ካስል እንዲህ ብለዋል። ያ ከሆነ ደግሞ ጥያቄው የአያያዙ መመሪያ በሚያዘው መሰረት የተፈጸመ ነው ከሆነ ሲያያዝ መመሪያው ምንድን ነው የሚለው ያ በወንጀል ህጉ ክርክር ውስጥ ዋና ጉዳይ ይሆናል ብዬ ገምታለሁ። የሚኒያፖልስ ፖሊስ መምሪያ ባለፈው አርብ በፖሊሶች የሚፈጸመው አንገትን አንቆ ትንፋሽ መከልከልም ሆነ በጉልበት ረግጦ የማፈን አያያዝ እንዲቀር መወሰኑን አስታውቋል። ሌላኛው መከላከያ ደግሞ ፍሎይድን ለሞት ስላበቃው ጉዳይ ምንነት ሊሆን ይችላል። ፍሎይድ በምንድን ነው የሞተው? በቅርብ የተደረጉ ሁለት የአስክሬን ምርመራዎች እንደሚያሳዩት ፍሎይድ የሞተው ተገድሎ ነው። ይሁን እንጂ በፍሎይድ ቤተሰቦች የታዘዘው የአስክሬን ምርመራ ውጤት የሚያሳየው ፍሎይድን ለእልፈት ያበቃው ታፍኖ አየር በመከልከሉ ሲሆን፣ የሄንፒን ካውንቲ የሕክምና ምርመራ ቢሮ ደግሞ ገና ስለ ጉዳዩ ሙሉ ለሙሉ እርግጠኛ አልሆነም። ወልድ እንደሚሉት የተከላካይ ጠበቆቹም ይህን ምክንያት በእርግጠኝነት ይጠቀሙበታል። ፖሊስነት አደገኛ ስራ ነው ኤፍቢአይ እንደሚለው ባለፈው ዓመት አርባ ስምንት የአሜሪካ ፖሊሶች በስራ ላይ እንዳሉ ተገድለዋል አርባ አንድ የሚደርሱት ደግሞ ሕይወታቸውን በደረሰባቸው አደጋ አጥተዋል የፖሊስ መኮንኖች አንዳንድ ጊዜ ራሳቸውን በአደገኛ ሁኔታ ውስጥ ያገኙና ውሳኔዎችን በቅጽበት ለመውሰድ ይገደዳሉ ኃይል መጠቀምን አለመጠቀምን መወሰን በማይችሉበት ቅጽበት ነገሮች በፍጥነት ይከናወናሉ። እንዲህ ያሉ ሁኔታዎች በገጠሙ ጊዜ አቃቢ ሕጎች ማስረጃ ማቅረብ ስለሚቸግራቸው ክስ አለመመስረቱን ይመርጣሉ። ብዙዎቹ ጉዳዮች እንደ ሚስተር ፍሎይድ አይደሉም። እንደዚህኛው ብዙ ነገሮችን አካተው በቪዲዮ የሚቀርቡበት አጋጣሚ የለም። ከሁሉም በላይ ደግሞ ፖሊሶች ራሳቸውን ከአደገኛ ተጠርጣሪዎች የኃይል ጥቃት ለመከላከል ሲባል የኃይል እርምጃ መውሰድ ይችላሉ የሚለው ለረጅም ጊዜ በአሜሪካ ፍርድ ቤቶች ዘንድ ታምኖበት የኖረ ጉዳይ ነው። የቀድሞው ፌዴራል ዳኛ ካስል እንዲህ ብለዋል። እኔ እንደሚመስለኝና ሁሉም እንደሚስማማበት በእንዲህ አይነት ጉዳዮች ፖሊሶችን ለመክሰስ አስቸጋሪ ከሚያደርጉ ምክንያቶች አንዱ ፖሊሶች ገና ጠዋት ከእንቅልፋቸው እንደተነሱ እስኪ ዛሬ ደግሞ ልውጣና ወንጀል ልፈጽም ይላሉ ተብሎ በማንም ዘንድ የማይታመን ምክንያት በመሆኑ ነው። ተቺዎች ደግሞ እንደሚሉት ፖሊሶች በወንጀል እንደማይከሰሱ ስለሚያውቁ ብዙ ጊዜ ጥፋቶችን ይፈጽማሉ። ያላግባብ ኃይል ተጠቅመው የተገኙ ፖሊሶች ከመከሰስ ፋንታ ጠንካራ አቅም ባላቸው በፖሊስ ማህበራት አማካይነት እንደ ነገሩ ተቀጥተው በነፃ ይሰናበታሉ። ይሁን እንጂ በአንድ ወቅት ፖሊሶችን ለመክሰስ ያመነቱ የነበሩ አቃቢያን ሕጎች አሁን ግን ክስ ለመመስረት እየተጣደፉ ነው። ባለፉት ሁለት ሳምንታት ብቻ ከቡፈሎ እስከ አትላንታ በተለያዩ ከተሞች የሚገኙ የፖሊስ መኮንኖች በስነ ምግባር ጉድለትና ኃይልን ያላግባብ በመጠቀም ክስ ተመስርቶባቸዋል። ክስ የተመሰረተባቸው የሶስቱ ፖሊስ መኮንኖች ከዚያ ውስጥ ሁለቱ ገና ጀማሪዎች የነበሩ ሲሆን የክሳቸውም ሁኔታ የህግ ባለሙያዎችና የወንጀል መከላከያ ጠበቆችን እያነጋገረ ነው። የህግ ባለሙያዎች እንደሚሉት የከሳሽ አቃቢ ህጎችን ሊገጥማቸው የሚችለው ጫና ቢኖር እነዚህ ተከሳሾች የፖሊስ መኮንኑ ሻቭን ግድያውን እንደሚፈጽም አስቀድመው ያውቁ እንደነበር ማረጋገጡን ወይም ሻቭን ፍሎይድን ለእልፈት ያበቃው ወንጀል በመፈጸም ላይ እንደሆነ ማወቅ የነበረባቸው መሆኑን ማረጋገጥ ይኖርባቸዋል። ማርኪ እንደሚሉት የሁለተኛ ደረጃ ግድያ ሲካሄድ አለማስቆማቸውና የሁለተኛ ደረጃ ግድያው መፈጸምን የሚያሳየው ቪዲዮ ለአቃቤ ህጎች የረጅም ጊዜ የሚሆናቸው መከራከሪያ ማስረጃ ይሰጣቸዋል። ይሁን እንጂ ፖሊሶች ስራቸውን በማከናወን ሂደት በተሰጣቸው ስልጣን የፈጸሙት ነው ሲባል ከተኖረበት እስከዛሬም ተቀባይነት አግኝቶ ከኖረው አስተሳሰብና ልማድ አንጻር ለዳኝነት የተመረጡትን 13 ዳኞች ወይም ጁሪዎችን ማሳመን ቀላል ነገር አይደለም። เบลออล በድጋሚ ደረጀን ለዘገባው አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽት ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉስ ታምሬ ከዋና አዘጋጇ ትዝታበላቸውና ከተቀሩ ባልደረቦቻችን ጋር በዚሁ ይሰናበታለሁ። ነገ ቅዳሜ ከምሽት ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግኛው ስርጭት ይቀጥላል። በእኔ በኩል ሰላም then